የረሃብና የድህነት መነሻ ምክንያቶች ምን እንደሆኑ ሰው ሁሉ በብዙ ቦታ ያውቃል። አንደኛው ወይዘሮ አንድሪያ ዞንታግ የዓለም አቀፉ የእርዳታ ምግብ አቅራቢ ድርጅት ተወካይ እንዳሉት የእርስ በርስ ጦርነት ነው። እሱ ደግሞ በአፍሪካ በብዙ አካባቢዎችም ይታያል። ከሰራዊቱ ጎን በዚያው ልክ የታጠቁ አማጽያን በብዙ ቦታዎች እናገኛለን። ሽፍቶችን በተለያዩ ስም የሚንቀሳቀሱም ወንበዴዎችም ሰብሰብ ብለው በተለያዩ አቅጣጫዎች አንድን አገር ለማተርማመስ በየፊ በየፊናቸው ተሰማርተዋል። መንግሥታት በግዛታቸው ላይ ቁጥጥር የላቸውም። መገመት እንደሚቻለው ደግሞ በዚያ ሁኔታ ሕዝቡን ተንከባክቦ የሚበላ ዳቦ መንግሥት በየጊዜው አዘጋጅቶ ሊያቀርብላቸውም አልቻለም። እንደ ኮንጎና እንደ ሱዳን፣ እንደ ሱማሌና እንደ ብሩንዲ በሌላ ቦታ ደግሞ እንደ ኢራክና እንደ ሶሪያ፣ እንደ የመንና እንደ ሊቢያ ያሉ አገሮች ስማቸውን እንደ ምሳሌም ተጠቅሷል። በእነዚህ አካባቢም የረሃብተኛው ቁጥር ካለፉት ጊዜያት በጣም እየጨመረ ሄዶ ጥናቱ እንደሚያሳየው ወደ ላይ መጥቀዋል። 17 አገሮች ጥረት አድርገው በሐምሳ ከመቶ የረሀብተኛውን ቁጥር በአገራቸው ዝቅ አድርገው አወርደዋል። ያም ሆኖ ግን አሁን ጥናቱ ላይ እንደሚታየው ከአንድ መቶ ዐሥራ ሰባት አገሮች ውስጥ በሐምሳ ሁለቱ መንግሥታት ስር ሰዎች ያሉበት ሁኔታ እጅግ የሚያሳስብ ደረጃ ላይ ደርሷል። ከጦርነት ጋር እንደ የሥራ አጦች ቁጥር በያለበት በየቀኑ የጨመረ መሄድ፣ ወይም ደግሞ የዋጋ መናር፣ የወር ገቢ መቀነስ፣ የበሽታና የድርቅ ወራቶች መደጋገም እነዚህ ሁሉ ለረሃብ መነሻ ምክንያቶች እንደሆኑ ጥናቱ ወረድ ብሎ ዘርዝረዋል ባለፉት ዓመታት ጊዜ ውስጥ በስንት ጥረት ከአንድ ቢሊዮን ረሃብተኛ እንደምንም ብለን ቁጥራቸውን ቀንሰን ወደ ስምንት መቶ ሚሊዮን አወርደነዋል ይህ ግን ሚስተር ሮማን ሄር የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት ተወካይ የኤፍ የኤፍአይኤኤን ሰው እንዳሉት ይህ በቂ አይደለም በእርግጥም ብዙዎቹ እንደሚሉት ጠበብቶችም እንደሚመሰክሩት በቀን ሦስት ጊዜ ሳይሆን በቀን አንድ ጊዜ ብቻ የሚበላው ሰው ቁጥር ወይም ደግሞ በየወሩና በየሦስት ወሩ በተለያዩ ምክንያቶች የሚራቡትን ሰዎች ሁኔታ የተመለከተና ግምት ውስጥም ያንን ያስገባ ሰው በዓለም ላይ ከሁለት ቢሊዮን የሚበልጡ ሰዎች ከነ ልጆቻቸው በቂ ምግብ እንደማያገኙ ሚስተር ሮማን ሄር አያይዘው ጠቁመዋል። ይህ ሁኔታ ደግሞ እያሳሰባቸው የመጡ አንዳንድ የአፍሪካና የእስያ መንግስታት፣ ምን እናድርግ በሚል ጥያቄ ዙሪያ በየሸንጓቸው ውስጥ መፍትሔ ለመተለም ወይዘሮ አንድሪያስ ዞንታግ ለጣቢያችን እንዳሉት ውይይትና ክርክር በየቤታቸው ከፍተዋል። ሌሎቹ ለምን ጥናቱን አወጣችሁ ብለው ወደ መክሰስ እሳቸው እንዳሉትም ተሸጋግረዋል። ባለፈው ጊዜ ያወጣነውን ጥናት ተመርኩዛ ችግር ላይ ያለችውና ሕዝቧን መቀለብ ያልቻለችው ኢስት ቲሞር ተቃውሞዋን ከፍ አድርጋ አሰምታለች። የህንድ መንግሥት ግን ጥናታችንን መሠረት አድርጎ የምግብ ችግርን በግዛቱ ለመፍታት ፓርላማቸው ውስጥ ውይይት ከፍቶ የሲቪሉን ማኅበረሰብም ድምፅና አስተያየት ሰምቶ ችግሩን ለመፍታት ጥናቱን መሠረት አድርጎ በጉዳዩ ላይ ተነጋግረዋል። ይህም ወይዘሮ አንድራ ዞን ታግ እንዳሉት ለጋሽና እርዳታ ሰጪ መንግሥታትን በጣም አስደንቀዋል። ይልማል ሚካኤል ዶች كفل راديو تابع كبرلين كتمام